እሱን ሂደት በመሸሽ ስደት አማራጭ ይመስለኛል ማለት ነው። መፍትሄ ደግሞ መንግስት እነዚህን ወጣቶች ይዞ ወደ ስራ መስኩ የሚከትበት ራሳቸውን እንዲችሉ የሚያደርግበትን መፍትሄዎች ይህ ሀገር በማመቻቸት መስራት አለበት። ደመቀ ሙርጌታ ይባላለሁ። እንግዲህ ስደት የሚመርተው አንደኛ ከችግራችን አንጻር ነው። የስራ እድል ያለማግኘት ነገር በጣም ይታያል። ወጣቱ በተለይ ያ ነው ለሳት እየዳረገ ያለው እና ተምረሽ ራሱ ቁጭ ማለት ነው። ከወጣቱ አንጻር የሚታየው ይሄ ነው። ከመንግስትም አንጻር ደግሞ ምንድነው ይችላል፣ ኢትዮጵያ ውስጥ አሁን ላይ ብዙ የሚታየው መፈናቀል ነው፣ መጋደል ምናምን። ይሄ ነገር ስለሆነ እንደ መንግስት ምንድን ነው ወጣቶችን ተቃጠል አነስተኝ ላይ ማደራጀት እንዲሁም ስራ ማስያዝ እንደ መንግስትም ነው። እኛም በግለሰ በራሳችን ስራ ፈጣሪ መሆን መቻል አለብን። ተኛ ነገር ደግሞ መንግስት ፖለቲካውን ስቴብል ሊያደርጎልን ስራ ማመቻቸትን ቢቀጥልልን። እኔ የቅድስ ለማገብረ መድን ይባላል። ሰዎች ሊሰደዱ የሚችልበት ይ ማስበው ያ የተሻለ ነገር ፍለጋ ነው። ከከተማም ቢሆን ከገጠርም ቢሆን ማለት ነው። ያው የሀገራችንን ሁኔታ እናቀዋለን። በጣም ደሀ የሚባሉ ሀገራት ላይ ነው ያለ ነው። ያው ከተማም ያለፈው የተሻለ ነገር ነው የሚፈልገው ገጠር ያለው ሰው ደግሞ ከተማ ያለውን ሰው ያያል። ልክ እንደ ከተማውን ሰው መሆን ይፈልጋል። ስራን ፈጥሮ ከመኖር ይልቅ ወይም ደግሞ በሮቻቸውን ሽጠው፣ ከብቶቻቸውን ሽጠው እኮ አውሮፓ ከመሄድ እዚህ ሀገር ምናልባት ንግድም ሊሆን ይችላል ያንንም በሮቻቸውን በማብዛት ምናምን ነገር ሊሆን ይችላል ከመስራት ይልቅ ወደ ውጭ የሚሄዱበት አንድ እውቀት የላቸውም ማለት እንዴት መስራት ይቻላል፣ እንዴት ማደግ ይቻላል እና የሚለውን እውቀት የላቸውም። ከተማም ደግሞ በተለይ አሁን አሁን ያለው የሀገራችን የመረጋጋት ሁኔታ የጸጥታው አንጻር ሰዎች እየተማሩ አይደለም። ነገ ልጅ ወልጅ የሀገር ነው ወይም አሳድገው የምትዩ አይነት

በአቋራጭ ላይ መክበርን ብዙ ሰው ተስፋ ያደረገ ነው። ማለት ተምሮ ላይክ እዚህ ሀገር ውስጥ ተሰርቶ የሚያገኘው ነገር በጣም አነስተኛ ይሆናል የሚል ነገር ስለሚያይ ሰው አቱ ለምንድን ነው እንደዚህ ምደክ ነው? ላይክ በአቋራጭ መክበር እየሻልኩ የሚል ትውልድ ነው እየፈራ ያለውና ሁለተኛ ነገር ላይ ደግሞ ያለው ከረንትሊ ኢትዮጵያ ውስጥ ያለውም ነገር ተምሮ የተሻለ ህይወት መምራት በጣም አስቸጋሪ ይሆናል። በወር ተሰርቶ የሚገኘውን ገንዘብ አነስተኛ በመሆኑ የተማረ ሰው ላይ ብዙም ለውጥ ስለሌለ ሌላ ቦታ ሄጄ ሽንት ቤትም አጥቼ የሆነ ገንዘብ ባገኝ ከዚህ የተሻለ ህይወት እኖራለሁ የሚል ሀሳብ ነው ያለና አሁን ትምህርቱ ኢፌክቲቭ ነው ወይ የሚለው ነገርም በጣም የተስ ከተማሩ በኋላ ስራ እንዳያገኙ ክሬቲቭ እንዳይሆኑ ስራ ፈጣሪ እንዳይሆኑ አድርጓቸው አዌርነስ መፍጠር ቢችል አንደኛው ሀገሩን እንዲወድ ተማሪ ማድረግ ቢችል ይሄ መጀመሪያው ነው። ሁለተኛ ነገር ላይ ደግሞ ሪሊ መንግስት ኢትዮጵያ ውስጥ ላሉ ሰራተኞ ተምረውም ቢሆን ይችላል የስራ ኦፖርቱኒቲ መፍጠር ቢችል አሁን ሞር ፎከስ እንዲሰጠው ከውጭ ለመጡ ሰዎች ላይ ነው እና ሞር ኢትዮጵያ ውስጥ ለተማሩ ሰዎች ቅድሚያ መሰጠት ቢችል አትሊስት የመከነቱ ልድ ማስቀረት የምንችል ይመስለኛል።